ትኩረት በአፍሪካ በብዙ ሺህ የሚቆጠሩ የቻድ ዜጎች የሀገሪቱ መንግስት የሚከተለውን የጭቆና አገዛዝ በመቃወም ሰሞኑን አደባባይ መውጣታቸው ይታወሳል። በቻድ የሙያ ማህበራትና በርካታ የሲቪል ማህበረሰብ ቡድኖች ባለፈው ረቡዕ በጠሩት ጠቅላላ የስራ ማቆም አድማ የመዲናይቱን እንጃሜና እንቅስቃሴ ከሞላ ጎደል ተስተጓጉሎ ውሏል። በእንጃሜናና በሌሎች የሀገሪቱ ከተሞች ተቃውሞውን ያሰማው ህዝብም የፊታችን ሚያዝያ በሚደረገው ፕሬዝደንታዊ ምርጫ ላይ ለአምስተኛ ጊዜ መወዳደር የሚፈልጉት ፕሬዝደንት ኢድሪስ ዴቢ ስልጣናቸውን እንዲለቁ ጠይቋል። ዴቢ የፕሬዝደንቱን የስልጣን ዘመን በሁለት በሚገድበው የሀገሪቱ ህገ መንግስት ላይ ማሻሻያ ያስደረጉት እንደ ጎርጎሪዮሳውያኑ የዘመን ቀመር በ2004 ዓ.ም ነበር። ካለፉት 25 ዓመታት ወዲህ በስልጣን ላይ በሚገኙት በፕሬዝደንት ኢድሪስ ዴቢ ላይ ግፊት ለማሳረፍ የተደረገው ተቃውሞ እንዳሰቡት መካሄዱን በቃ የሚል መፈክር የያዘው የቻድ የተቃዋሚ ቡድኖች እንዲሁም የሰብአዊ መብት ተሟጋቹ ሊቅ ጭምር የሚጠቃለልበት የሲቪል ማህበረሰቡ ቡድንና የቻድ የሙያ ማህበራት ህብረት ቃል አቀባይ መሀማት ኖር ኢቤይዱ ለዶይቸቬለ በሰጡት ቃለ ምልልስ ላይ ገልጸዋል። የተቃውሞውን ጥሬ ሰምቶ አደባባይ የወጣው ህዝብ ከጠበቅ ነው በላይ ነበረ። በሁለተኛዋ የቻድ ከተማ ሞንዶ ለምሳሌ ከተማዋን በድን እናድርጋት የሚል መፈክር የያዘውን የስራ ማቆም አድማ ጥሬ ህዝቡ መቶ በመቶ በመከተሉ አንድም እንቅስቃሴ አልነበረም። የጸጥታ ኃይላት ተቃዋሚዎች በስራ ማቆሞ አድማ እንዳይሳተፉ ለመከላከል የሚያደርጉት ወከባና የማስፈራራት ዛቻ ተግባር ከከተሞች ይበል ል የሚቆጠሩ በደቡብ ምስራቅና ማዕከላዊ ቻድ የህዝቡ ተሳትፎ ከፍተኛ ነበር። ኑር ኢቤድ እንዳስረዱት የተቃውሞ መሳካት ህዝቡ ምን ያህል በዴቢ አገዛዝ መሰላቸቱንና ለተጨማሪ የስልጣን ዘመን የመወዳደር እቅዳቸውን ለማከላከል እንዲሁም ዴሞክራሲያዊ መብቱን ለማስከበር ቆርጦ መነሳቱን አሳይቷል። በቻድ ካለፈው ሳምንት ወዲህ ተቃውሞ ከቀጠለ በኋላ የሀገሪቱ ወታደሮች ባለፈው ሰኞ ቁጣቸው ገንፍሎ አደባባይ የወጡትን ተቃውሞ ሰልፈኞች ለመበተን ያደረጉት ሙከራቸው ሳይሰራ ሲቀር በከፈቱት ተኩስ አንድ የ17 ዓመት ተማሪ መግደላቸውና አምስት ማቁሰላቸው ተሰምቷል። ይህንኑ ተቃውሞ የቀሰቀሰው ምክንያት ለፕሬዝደንታዊው ምርጫ በተወዳዳሪነት ይቀርባሉ የተባሉ የአንድ የተቃዋሚ ቡድን አባል ልጅ የሆነች የ16 ዓመት ተማሪ ከጥቂት ቀናት በፊት በብዙ ወንዶች የተደፈረችበት እኩይ ተግባር ነበር። ወንጀሉን ከፈጸሙት መካከል የሀገሪቱ ውጭ ጉዳይ ሚኒስትር ልጅና ሶስት የከፍተኛ ጀኔራሎች ልጆችም ይገኙባቸዋል። ድርጊቱን የሚያሳይ በእጅ ስልክ የተቀረጸ ስዕል በኢንተርኔት በወጣበት ጊዜ ነበር በመላይቱ ቻድ ተማሪዎች አደባባይ የወጡት። እርግጥ ወንጀሉን ፈጸሙ የተባሉት ግለሰቦች አሁን በቁጥጥር እንደዋሉና ዓቃቤ ሕግም ክስ እንደሚመሰርትባቸው ቢሰማም እንደ ማህማት ኑር ኢቤዱ ገለጻ የቻድ ሕዝብ ቁጣ ገና አልበረደም። የቻድ መንግስት ቃል አቀባይ ሙስጠፋ አሊ አሊፌይ በሰጡት መግለጫ መንግስት ቀደም ሲል የተቃውሞ ሰልፍ ማድረግ መከልከሉን በማስታወስ ተቃውሞውንና የስራ ማቆሙን አድማ ህገ ወጥ ብለውታል። ከተማዋን በድን እናድርጋት የሚል መፈክር የያዘውን የስራ ማቆም አድማ መጥራት ትክክለኛ አይደለም፣ ምክንያቱም በሀገሪቱ መንግስት እይታ መሰረት ህገ መንግስቱን የሚጻረር ህገ ወጥ እርምጃ ነው። የሲቪሉ ማህበረሰብ ሚና ውይይትን ማበረታታትና ተራርቀው የሚገኙ የተቀናቃኞቹን አቋሞች ማቀራረብ ነው፣ ህዝቡን ለአመፅ መቀስቀስ የለበትም። እንደ ጎርጎሪዮሳውያኑ የዘመን አቆጣጠር ከ1990 ዓ ም ወዲህ በቻድ የዘፈቀደ ስራት የቁም ስቅል በተቃዋሚዎች ላይ እዛቻና ወከባ ቀጥሏል። መሰረታዊ ነፃነቶችም ተነፍገዋል። ስር የሰደደ ሙስና የተበላሸ አስተዳደርና ድህነትም ተስፋፍቷል። የአፍሪቃ ህብረት ባለፈው ጥር ወር ባካሄደው የመሪዎች ጉባኤ ላይ ፕሬዚደንት ኢድሪስ ዴቢን በዙር የሚደርሰውን የህብረቱን ሊቀመንበርነት ስልጣን በሰጠበት ጊዜ ግራ የተጋቡት የቻድ የመብት ተሟጋቾች እርምጃውን ተስፋ አስቆራጭ ማለታቸው የሚዘነጋ አይደለም። የቻድን ጉዳይ በቅርብ የሚከታተሉ የፖለቲካ ተንታኞች እንደሚሉት ዓለም አቀፉ ማህበረሰብ የቻድ ፕሬዚደንት ለአምስተኛ ጊዜ ለመወዳደር የያዙትን እቅድ በተወሰኑ ሀገራት መሪዎች ላይ ለወትሮው እንደሚያደርገው በግልጽ በመቃወም አስተያየት ይሰጣል ተብሎ አይጠበቅም። ምክንያቱም በናይጄሪያ በሚንቀሳቀሰውና በዝችው ሀገር ጎረቤቶች ጭምር ጥቃት በሚጥለው አሸባሪው ቡድን ቦኮ ሀራም አንጻር ለሚካሄደው ትግል የቻድ ፕሬዚደንት ኢድሪስ ዴቢን አጋር አድርጎ ነው የሚመለከተው። እንዲያውም ዴቢ የአፍሪቃ ህብረት የሊቀመንበርነትን ስልጣን በተረከቡበት ጊዜ የጀርመን መራሂተ መንግስት አንጌላ ሜርክል በጻፉት መልእክታቸው ይህንኑ ስልጣን የተረከቡበት ጊዜ አዳጋች ነው። አህጉሮቻችን ሽብርተኝነትን የመታገል በስደትና በህገወጥ ፍልሰት ሰበብ የሚፈጠሩ ቀውሶችንና ውዝግቦችን የማስወገድ አብይ ስራ ይጠብቃቸዋል ባሉበት አነጋገራቸው ከምዕራቡ ጋር ያለውን የዴቢን አጋርነት አረጋግጠዋል። ዩኤስ አሜሪካና ፈረንሳይ ደግሞ ከዚህ ራቅ ብለው በመሄድ አክራሪነትን በመታገሉ ረገድ ቻድ ቀዳሚውን ስፍራ መያዟን አመልክተዋል። ከዚህ በተጨማሪም ዩኤስ አሜሪካ በዚህ ሳምንት ከዚችው የማዕከላዊ አፍሪቃ ሀገር ጋር የሶስት ሳምንት ዓለም አቀፍ የጦር ልምምድ እንደምትጀምር ዜና ምንጮች አስታውቀዋል። ያም ቢሆን ግን እስከ ቅርብ ጊዜ ድረስ እምብዛም ተቃውሞ የማይካሄድባት በነበረችው ቻድ ውስጥ ሁኔታዎች በወቅቱ እየተለወጡ መምጣታቸውን የቻድ ሕዝብ ሰሞኑን በብዛት አደባባይ በመውጣት በፕሬዝደንቱ አለመደሰቱን በግልጽ ያሳየበት እርምጃው ምስክር መሆኑን ከጥቂት ጊዜ በፊት ቻድን ጎብኝተው የተመለሱት ብሮት ፊር ዲ ቬልት የተባለው የጀርመናውያኑ ግብረሰናይ ድርጅት ባልደረባ ሃይደ ቬጋት አመልክተዋል። የጀርመናውያኑ ግብረሰናይ ድርጅት ባልደረባ ከቻድ የመብት ተሟጋቹ ሊጋ አባላት ጋር ካካሄዱት ውይይት በኋላ እንዳስረዱት እስከ ጥቂት ጊዜ በፊት ድረስ በመንግስት አንጻር ተቃውሞ ያሰሙት ጥቂቶች ብቻ ነበሩ። አሁን የሚደርሱኝ መልእክቶች ግን ተስፋ የሰነቁ ናቸው። ህዝቡም ለውጥ ለማስገኘት የሚችልበትን እርምጃ ለማንቀሳቀስ ዝግጁ መሆኑን የሚያሳዩ ናቸው። የሀገሪቱን ሰላም ማስጠበቅ ትልቁ ኃላፊነቱ መሆኑን በየጊዜው የሚገልጸው የቻድ መንግስት የመብት ተሟጋቾችና ህዝብ ለሚያሰሙት ቅሬታ በወቅቱ ደንታ መስጠቱ አጠያያቂ ነው። ሆኖም የሚያዚያው ፕሬዝደንታዊ ምርጫ በትክክል ከተካሄደ በቻድ ለውጥ ሊገኝ እንደሚችል የፖለቲካ ተንታኙ አህማት መሐመድ ሐሰን ተስፋቸውን ገልጸዋል። ልሙስ አሲፊ ልሙ አናረብ ቻዴ በቃ የሚለው መፈክር የቻደን ህዝብ ቅሬታ በግልጽ ያሳያል እና ምርጫው ግልጽ የሚሆን ከሆነ መራጩ ህዝብ በዴቢ አንጻር ድምፁን መስጠቱ አይቀርም። ኤን ቮት ሳንክሲዮን ኤን ቮት ድርጅ ሲል ትራንስፓራንስ ኢሊያ